የኢትዮጵያ ዘመናዊ የአእምሮ ሕክምና ማዕከል የሆነው አማኑኤል የአእምሮ ሕክምና ሆስፒታል ከግማሽ ምዕት ዓመት በላይ በሀገሪቱ አገልግሎት እየሰጠ ይገኛል። ይሁንና ከአእምሮ ሕክምና ጋር አሉታዊ አመለካከት አለ። ይህን ተከትሎ የአማኑኤል ሆስፒታል ታሪኮች የተሰኘ መጽሐፍ በቅርቡ በዶክተር ዮናስ ላቀው አማካኝነት ታትሟል። ከዶክተር ዮናስ ላቀው ጋር ያደረግኩት ቆይታ አሁን ጀምራል። ዶክተር ዮናስ ስለ አእምሮ ጤና ግንዛቤ ከሚያስረዱበት ነው። ውይይታችንም ጀምረው ስለ አማኑኤል ሆስፒታል የሚነገሩት ነገሮች ብዙ ጊዜ ተደጋጋሚ፣ ብዙ ጊዜ ደግሞ የተሳሳቱ ነው። ሰዎች የሚያስቧቸው ነገሮች ለምሳሌ የአማኑኤል ሆስፒታል ሲባል ሰዎች የሚመጣላቸው በቃ የመጨረሻው ነገር እንደሆነ ከዛ በኋላ ብዙም ሕክምናውም ያን ያለው እንደማያመጣ ታካሚዎቹ ራሳቸውን በቃ የካቱ ሰዎች እንደሚገቡ ዛምን ሰራ ሰዎችን ራሳችን እዛ ምሰር ሰዎች ራሳቸ ያማቸው ለ እንዴ ምን ይባል። ስለዚህ በእውነትም ምንድን ነው የሚካሄደው የሚለውም ብዙ ሰው አያውቅም አማኑኤል። ስለዚህ እነዚህ ታሪኮች የተለያዩ የህይወት መንገድ ላይ ያሉ ሰዎች እንዴት አማኔል እንዳይመጡ ከዛ ኋላ እዛ የምንሰራ ሰዎች ምንድን ነው የምንሰራው የሚለውን የአእምሮ ህመም ሲባል ደግሞ ምን አይነት መገደጫዎች አሉት። ብዙ ሰው ይመስለው መንገድ ላይ ቆሞ ልብሱን ጨርቁን ጥሎ የሚባለው ማለት ነው። ከዛ ጨርቅ መጣል ብቻ ሳይሆን ጭራሽ መኪና ሲመጣም ታይሸሽ ከቆመ ነው እንደ አእምሮ ህመም ይወስድ ይሄ እንግዲህ ከጣም ከሶስት መቶ አይነት በላይ አእምሮ ህመሞች ነው ያሉት ከዛው ምናልባት አንድ ከመቶ ወይም ከዛ ያነሰ ቁጥር የሚይዝ ነው። ሌላው ዝንጥ ብለው ስራ ቦታም የሚሄዱ ሰዎች፣ ዳር ያላቸው ሰዎች፣ ምናልባትም እየሳቁ ከሰዎች ጋር የሚያሳልፉ ሰዎች ሊሆኑ ይችላሉ የአእምሮ ህመም ችግር ውስጥ የሚያልፉ ስለዚህ የተለያዩ ሰዎች ሊሆኑ እንደሚችሉ ልቦለዳዊ በሆኑ ገጸ ባህርያት የሚያሳይ መጽሐፍ ነው። ከመሀል አልፎ አልፎ ደግሞ እውነተኛ ታሪኮችም አሉ። በጣም ብዙ አሉታዊ ሀሳቦች እንዳሉ ጠቅሰዋል። እና እስቲ እንዴት እነዚህ አይነት አሉታዊ ሀሳቦች ሊዳብሩ እንደቻሉ ከምሳሌ ጋር እያያዘ ይንገሩን። ነው ለአእምሮ ህመም ብዙ ግንዛቤ ሀገራችንም ሆነ በዓለም አቀፍ ደረጃ መጀመሪያ በቁጥር አነስተኛ ስትሆኚ ሰዎች ያላቸው መረዳትም የተለያየ ነው። የትኛውን ቦታ ላይ በቁጥር አነስ ስቲ ይሄ የማካተት እና ብዙሀነት የሚባለው ዝም ብሎ ከማውራት ባለፈ ሰዎች ሪሊ የሚያስቡበት ጉዳይ አለ። የአእምሮ ህመም እንትን ነው ስንወስድ በቁጥር አነት ስለሚሉ የተለያዩ መንፈሳዊ ነገሮች ከእርግማን ወል በተጋ ሰዎች ያያይዙ እና ነገሩን ጠጋ ብሎ ለመረዳት ከመሞከር ከዛ ደግሞ የአእምሮ ህመም ውስጥ ያሉ ሰዎችን እንዲመቻቸው በስራ ቦታ እንዲካተቱ ከማድረግ የተለያዩ ሰዎች የተለያዩ ነገሮች ስለሚያልፉ እነሱ ለማካተት ጥረት አይደረግም። ሌላኛው እንግዲህ ቅድም ከአምሳው ጋር በተወሰነ መልኩ ይያዟል። ከክፉ መንፈስ መያዳ አድርገው ወደ ያስቡታል፣ ከእርግማን ጋር ያስቡታል ወዘተ። እነዚህ ሰዎች ጠጋ ብለው እንዳይረዳቸው ያደርጋል። አንዳንድ ደግሞ አሁን በአማኑኤል ላይ የሚቀለዱ ቀልዶች አሉ፣ የሚወሩ የሚሳሳቱ ወሬዎች አሉ። ብዙ ሰው ለምሳሌ ስለ አማኑኤል ሆስፒታል ታሞ የዳነ ሰው አያውቅም፣ ግን ብዙ ቀልዶች ያውቃል። አካሚዎች ሊሆን ይችላል ተጠይቀው እንደዚህ ሆነው ወዘተ ይባላል። እነዚህ ነገሮች እንግዲህ በማህበረሰቡ ከፍተኛ የሆነ ማግለልና መድሎ እንዲደርስ አድርጓል። በዚህ ምክንያት ሰውቶን ወደ ህክምና አይሄዱም። በጣም በቀላሉ የሚታከሙ ህመሞች ሰዎች እንዳሄዱ አድርጓቸዋል። ሁለተኛውና በጣም መሰረታዊ ነገር ደግሞ የአእምሮ ህክምና አገልግሎት በሀገራችን ያለው ጥራት ያለው አይደለም፣ ተደራሽ አይደለም። ይሄም ሁለተኛው ነገር ነው። ስለዚህ ግንዛቤው ሰፋ ሰዎችም ደግሞ የአእምሮ ህክምና እንደ ህክምና ማግኘት መብቴ ነው ብለው ሲጠይቁ ህክምናው ጥራት ያለው ይሆናል ተደራሽም ይሆናል ማለት ነው። ብዙ ጊዜ አማኑኤል ሆስፒታል የሚገባ ሰው በጣም እንደባሰበት እንዲሁም ደግሞ ተመልሶ እንደማይወጣ ቅድም እርስዎ እንዳሉት ጨርቁን ጣለ እንደሚባል ተደርጎ ነው የሚወሰደው እና ይህ አመለካከት እንዴት ነው ሊመጣ የቻለው? ከምን የመነጨ ነው ይላሉ። አንደኛው ነገር እንግዲህ አብዛኛው ሰው ዝምተኛ ዝምተኛው ብዙሀን አለ። ቅር የተሰኙ ጥቂቶች አሉ። የአእምሮ ህክምና ውጤቱ ከሌሎች ህክምና ጋር ተነጻጻሪ ነው። ለምሳሌ የቀዶ ጥገና ህክምና ብቶች በጣም ብዙ ቀዶ ጥገናዎች የተሳኩ ናቸው። አንዳንድ ቀዶ ጥገናዎች ደግሞ ከባድ ሊሆኑ ይችላሉ እና ውጤቱም እንደሚጠበቀው ላይሆን ይችላል። አንዳንድ ጊዜ በህክምናው ሂደቱ የሚያጋጥሙ ጥሩ ያሉን ነገሮችም ሊከሰት ይችላል እና የህክምናውን አገልግሎት አግኝተው ለውጥ ያገኙ ሰዎች ማህበረሰቡ ማግለጽ ስለሚያደርስባቸው እኔ እኮ የአማኔል ሆስፒታል ታክሜ ትምህርቴን ጨረስኩኝ ረሳኝ ብለው አያወሩም። ዝም ነው የሚሉ። ስለዚህ አጠገብሽ ያለው ሰው ታክሞ ህክምና በጣም ረድቶ ትምህርቱን እንዲጨርስ አድርጎት ሊሆን ይችላል ወይም ሌላ ሰው ስራ ላይ በፊት ኮ ስራ አቋርጬ ነበረ በህመም ምክንያት አሁን አማኔል ታክሜ ደህና ሆኜ በጣም እንደው ቢዝነስ ተስፋፋ ብሎ አይነገርሽ ይሄም የሆነው ለምንድን ነው ለምንድን ነው ሰዎች የማይናገሩት ዳንኩ አማኔል ገብቼ የማይሉት ታርጋ ይለጠፍብሻል አማኔል ሆስፒታል ገብቼ ነው የወጣሁት ስትይ ሰዎች መጀመሪያ እንደው ከንፈራቸውን ይመጡልሻል ከዛ በኋላ ግን የሰፈር ሰውም ለምሳሌ ቢጫ ሹራብ ባርገሽ ብትይ ወይሱ ብሮ አማኔል ነው ይልሻል ምንም አይገናኙ ነገሮች ማለት ስራ ቦታ ስትይ የአማኔል የህክምና ሰርተፍኬት ስትይ መጀመሪያ ከሰሩም ይመስልሻል ባልደረባሽ ወይም ማለት ነው። በሚቀጥለው ሳምንት የሆነ አዲስ ሀሳብ ወይም ስብሰባ ላይ የተለየ ሀሳብ ተነዝሪ እኮ ጥሩ አማሜል ሜ ፓርጋ ወዲያም፣ ሰውች ከተግባር ስላየ ወጥቶ ለመናገር ከብዳቸው ትዳር ጋር ማያገኙ ሰዎች አሉ። አንዳንድ ቦታዎች ላይ አማሜል ይታከማል፣ ስለዚህ ማግፋት አትችሉም ተብለው መገለል የደረሰባቸው ሰዎች አሉ።

የምናደረግላቸው ከምንም ያን ያህል ለውጥ አይ፣ ስለዚህ ምንም እዛው ለውጥ የለውም። ለውጥ ያላገኙ ሰዎች በቃ በጣም ድምጻቸውን ከፍ አርገው ነው የሚናገሩት እና ብዙሀን ሊመስሉን ይችላል። እሺ ወደ መጽሐፉ እንመለስ እና መጽሐፍ ውስጥ ያሉት ገጸ ባህርያት በዋናነት ምን እንዲያስተላልፉ ነው የተፈለገው? መጽሐፉ ላይ እንዲታወቅ የፈለግኩት የአእምሮ ህመም ምንነው ነገር የሆነ ልታውልቁ መንገድ ላይ መሄድ አደለም የተለያየ የስራ መስክ ላይ ልንሆን እንችላለን። የተለያየ እድሜ ደረጃ ላይ ልንሆን እንችላለን። የተለያየ ብሄር ልንሆን እንችላለን። ብዙ እሱ ልዩነት አይነት ከዛ ባሻገር ደግሞ ቁጥር ሳይሆን ሰው ነው የአእምሮ ህመም ምክንያቱም ሀያ ሰባት ፐርሰንት ሲባል ሰምተናል ሁላችንም። ሀያ ሰባት ፐርሰንት ቁጥር ነው፣ ብዙ ትርጉም ያለው ነገር አይደለም። ግን የአእምሮ ህመም ስንል እያንዳንዱ ሰው ቤተሰብ አለው። እሱ ሳይተኛ ሲቀራን ሰው ቤተሰብ ውስጥ ምን ውስጥ ያልፋል ሰዎች አማሌ ለሆስፒታል ለመምጣት ምን ያህል ነው ሚንገላ ስራቸው ላይ ምን ያህል ተጽዕኖ አለው? ትዳር ላይ ምን ተጽዕኖ አለው? የህክምና አገልግሎት ላይ ምን ተጽዕኖ አለው? እስከ የት ድረስ ዋጋ ላይ ያስከፍል ይችላል? በዛ ማሸከል ደግሞ ጎን ለጎን ሰዎች ምን ያህል ጠንካራ ናቸው? ምን ያህል ጽኑ ናቸው? ምን ያህል ከመውደቅ ይነሳል? ሰዎች ለቤተሰባቸው ሲሉ ምን ያህል ዋጋ ይከፍላል? የሚያሳይ ነው። ስለዚህ እንደ ቀጥለ ሲደረስ ብዙ መልክና ብዙ አይነት እንደሆነም ያሳይ ነባል። ሌላው አንድ በህብረተሰቡ ዘንድ የአእምሮ ጤና ሐኪሞች ላይ በተለይ በአማኑኤል ሆስፒታል የሚሰሩ የአእምሮ ጤና ሐኪሞች ላይም አሉታዊ አመለካከት እንዳለ ቅድም ጠቀስ አድርገውልኛል እና ይሄ ነገር በአጠቃላይ በአእምሮ ጤና ሐኪሞች ላይ ነው ወይስ በተለየ ሁኔታ በአማኑኤል ሆስፒታል በሚሰሩ የአይምሮ ጤና ሀኪሞች እኔ ሲባል እንግዲህ ከዚህ ማቀ የአማኑኤል ሀኪሞች ራሳቸው ያማቸዋል ሲሉ ሰዎች እኔንም ግን ብሎኝ ያውቃሉ በማህበራዊ ግንኙነት የት ነው ምትሰራው ምናምን የሚባል ጥያቄዎች ሲመጡ አማኑኤል ሆስፒታል እንደዛ ሀኪሞቹ ራሳቸው ያማቸው የለ እንዴት ናምን አንዳንድ ሰው እንግዲህ ፊትሽ ላይ የሚናገሩ ሰዎች አሉ አንዳንድ ሰዎች ደግሞ የት ለምሳሌ ታታቂ እንደውም ከጀርባ እንደዚህ ሲያወሩ ምናምን ይሰማል። ዞሮ ዞሮ ተያያዥነት ያለው ነው፣ ማግለልና መጥሏል። እሺ ዶክተር ዮናስ በጣም አመሰግናለሁ። መጨመር የሚፈልጉት ነገር ካለ ከማጠናቀቄ በፊት ምስጋና ማቅረብ መፈልጋቸው አሉ። የመጀመሪያ የአማኔል ሆስፒታል ሰራተኞች በጠቅላላ ከፍተኛ ያለ ምስጋና አቀርባለሁ። ሁለተኛ ደግሞ ለአእምሮ ህክምና ህመቱ ታካሚዎች ና ቤተሰቦቻቸው በጣም ብዙ ነገር እኛ ከነሱ እንማራለን። እነሱ እነሱን ከምናስተምራቸው በላይ ሁሉ ጊዜ ከነሱ በጣም ብዙ ነገር ነው የምንማረው እና ስርዓትን እናያለን ለቤተሰብ መስዋዕት መሆንን መነሳትን። ከዛ በኋላ ደግሞ በጣም ብዙ ክህሎቶች እና በጣም የሚያስደንቁ ሙያ ባለቤቶች አሉና ለእነሱም ምስጋናዬን አቀርባለን። ከዚህ በፊት እንግዲህ የአእምሮ ብሔራዊ ንቅናቄ ነበረ የአእምሮ ጤና እና እሱን ደግሞ በበላይነት በከፍተኛ ሀገራዊ ራዕይ ሲመራ የነበረውን ዶክተር ዳዊት አፈፋ የቀድሞው የሆስፒታል ስራ አስኪያጅ ማመስገብ ፈልጋለሁ። እሺ፣ ዶክተር ዮናስ ላቀው ከአሜሪካ ድምጽ ጋር ለነበሩት ቆይታ እኔም እጅግ አመሰግናለሁ።